የኮሮና ቫይረስ ወረርሽኝን ተከትሎ አውስትራሊያ በእንቅስቃሴ ገደቦች ላይ የጣለችው ድንጋጌ የበሽታው ስርጭት ቁጥርና ስጋትን መሰረት በማድረግ ክልሎችና ግዛቶች የራሳቸውን ሕግ አውጥተው በሽታውን በመከላከል ላይ ይገኛሉ። ደረጃ አራት የአደጋ ጊዜ ያወጀችው ቪክቶሪያ ነዋሪዎች እስከ ሴፕቴምበር 13 ድረስ ምሽት የሰዓት እላፊ ገደብ፣ ቀን ከሚኖርበት አካባቢ ከስራ ውጭ ርቀው መገኘት ለቅጣት እንደሚዳርግ ተደንግጎ በስራ ላይ የዋለ ይገኛል። ኢሲቢኤስ የኮሮና ወረርሽኝ ከተከሰተ በኋላ ከመኖሪያ ቤታቸው ውጪ ለጥንቃቄ ተብሎ ማንኛውንም እንቅስቃሴ እንዳያደርጉ በህክምና ባለሙያዎችና ባለስልጣናት ምክር ሀሳብ የሚሰነዝርባቸው አዛውንቶች ያለፉትን ወራቶች በምን አይነት ሁኔታ አሳልፉ ስንል ከሜልበርን አቶ ደምንለው መንግስቱና አቶ ነጋሲ ሳይን አነጋግረናቸዋል። ለ መንግስቱ ነው የምባል ከዚህ ከሚገባ እንግዲህ አስራ አምስት አመት እየገባሁ ነው። በተስኪያን እየሳንኩኝ ያና አስራ አምስት አመት ምንም አልታወቀኝም። በጣም ሁኔታው በተስኪያን ነው የምውል ህብረተስኪያን ምላሽ ከቤቴ ነኝ። ምንም ጉዳትም አልመጣኝም ችግርም አልመጣኝም። መንግስትም እየቀለበኝ ነው። ምንም አልጎዳኝም። ከዚህ አምስት ወር ስድስት ወር ግን የማላውቀው በሽታ የማላውቀው ችግር ነው የገባኝ። አዎ እየበላሁ ነው እየጠጣሁ ነው። በቀለብ የመጣ ችግር የለኝም። የስራሌ መንግስት ያኑረው እያከመኝ ነው ጉዳት ግን ከቤት ቁጭ ከምል ይሄ አምስት ወር ግን በጣም ነው የተጎድቻለሁ በጣም ነው የተጎዳ በጣም ሁሉ እያሰብኩ ቁጭ ብዬ በጣም ነው የተጎዳ በእሱ ተጎድቻለሁ ወይ እንጂ በቀለብ የመጣ ወይም በህክምና የመጣ ክብር ይመስገን በጣም የሚንከባከበኝ መጣ ማዕት ነው የሚያሳስበኝ ይሄ ነገር ይሄ ከምን መጣ እንዴት ስለነ ያመጣ ነው ከኛ ነው ወይስ ከእግዚአብሔር ቁጣ ነው ወይስ እኛ ነው ያመጣነው? ይሄ ነገር ይሄ ወይስ እኛ ነው ተስኪያን አሳምረን ልባችን አጥርተን ያልሄድነው ሁነን ከቤታችሁ ቁጭ ብሎ፣ አይ እነዚህ ሰዎች ና ያስወደጅም አያስፈቅረኝም በልብ አልመጡም፣ ዝም ብሎ ነው የሚመጡ እንጂ ስ ከቤታቸው እስቲ ቀመጡ ብሎ ተቀይሞ ነን ይሆን መድኃኒዓለም ከቤት ቁጭ ያለን ከልጆቻችን የተለያየን ልጆቼ ወልጃቸው እኔ ልጆቼ አላየኋቸው። እንግዲህ አምስት ወር አርግ የወለድኳቸው ቋቸው ልጆች ልጆች ራሴ ጎጆ ወጥተዋል። ራሳቸው ችለዋል። ግን ከቤት ያሉ ሶስት ልጆች ይዤ እንጂ የቀሩ ልጆች ደጅ ነው ያሉ። አላየኋቸውም አምስት ወር። በዚህ ተጎዳሁ በጣም ቀይሜ ነው መሰለኝ ለመድኃኔ ዓለም። ከቤታችሁ ቁጭ በሉ ደጃም አትገናኙ ከሰው ሰው አትገናኙም። ድሮውም ሰው አትወዱም ነበራችሁ አሁንም ሰው አትወዱም። ከቤታችሁ ቁጭ በሉ ብሎ ቁጭ አድርጎና በዚህ ነው የተጎዳሁ የአምስት ወር ልጆቻችንም እየነገሩ ነው ያስተርጉመው እየነገሩ ነው። ትልቆች ናችሁ ደጅ አትውጡ እያሉ ነው። ደግሞ ደጅ እንዳልወጣ ችግር የለኝ ማለት ልጆቼ ነው የሚታዘዙ ልጆቼ በመኪና ሄደው ነው የሚያመጡት። ያ የሚመጣ ያ ሰንተሊን ገንዘቡ እኮ ኖት አምስት ወሬ ፈረንካና አይኔ አልተገናኘንም። ገንዘብና አይኔ አልተያየ ነው ልጆቼ ያወጡታል። ልጆቼ ደግሞ ከሚውሉት ያውሉታል። እኔ ቁጭ ብዬ ደጅ አልወጣሁም። የትኛው ወቅት ሳለህ ብርድ ነው ንፋስ ነው። ደግሞ በንፋስ የሚመጣ ችግር አለ ብዬ ቁጭ ብዬ ነው ያለው። ማንም ሰው ያገኘሁት ነገር የለኝም። በአካል በስልክ ግን እንደዋወላለን። ደውዬ አገኝቻችኋለሁ፣ አገኛችኋለሁ እነዚያ የሚደውሉልኝ፣ ሁል ቀን የሚደውሉልኝ ጠዋት፣ አለህን ነው አድረህን ነው አርፍደህን ነው ደህናነህ ብለው የሚደውሉልኝ ከነሱ በቴሌፎን ነው የምገያኘው። ሌላ ሰው የለኝም። በቃ ቁጭ ብዬ ከቤቱ ድሮው አከብራለው። በአለም ሲባል ስድስት ሰዓት ቄሶቹ ሳይገቡ ቀድሜ ገባ አልነበርኩኝ? እኔ ቄሶቹ በር ነው የምቆያቸው የነበርኩኝ። መንግስተ ሰማያት ያግባቸው። አባ መዘምር፣ አይ ገብረ ሐርያት እቺ ቅስናዬ ሊቀሙኝ ነበሩ። እንኳ ቅስና ያላዙ እንኳ ያልተማሩ እቺ ቅስናዬ እኮ ሊነጥቁ ነበሩ። ህዝቺ ደጃፍ እየቆዩ በህዝብ እኮ ሊያስነጥቁ ነበሩ እያሉ ሲሚናገሩ የነበሩ አባት ነበሩና ሽንኳን በዓል ተውሎ ይሄ ከቤት ልውል ፍቃድ አልነበረኝም። እስከ ዛሬ እስከ አምስት ወር ቁጭ ከምል አንድ ቀን አንድ ቀን በዓል ተውሎ ሽንኳን በዓል ተውሎ ቤተክርስቲያን ሄጄ ላረፍድ ወይም ቤተክርስቲያን ሄጄ ልውል እንጂ ከቤት ልውል ማንም ሰው ይመሰክራል። ግን ዛሬ ግን ቁጭ ምን እኮ ወዴት ሊውጣ ወዴት መሄጃለሽ? ቁጭ ብዬ መንግስትም ተናግረዋል። ሁለተኛውም ደግሞ ለጤና የስል ደግሞ ቁጭ ብዬ ልሰነብት ቀብሬም ደግሞ ሊያመር ሰው ካለበት ቀብር ጥሩ ነው ብቻ በአንድ ሰው በሁለት ሰው ቀብር ደሞ ደስ አይልም። ስል እኔ እኮ አልሰማሁም፣ ግን ለልጆቼ እና ለቤተሰቤ ኮርተው ሊቀውር ብዬ ቁጭ ብዬ ነው ያለሁ። የአምስት ወሬ ነው አልወጣሁም። ልጄ በዚህ ነው አመት በዓል ደግሞ የሚመጣ ያለ ደግሞ ቁጭ እያሳልፈው አለ እስከሚፈቅድ እሱ ፈጣሪ እንጂ ቅድሚያ እኔ በተስኪያን ሁሉ መድን አመሰግናለሁ እኔ። ነጋስሳ ሻ ይባላሉ ሀገሬ ው ጎንደር ክፍለ ሀገር ወገራ አውራጃ ወልቃይት ወረዳ ነው። ሰላሳ አምስት አመተ ምህረት የተወደ በሰባ አራት ነው የመጣ ነው። ስራ ሰባት አመት እያደረግን ነው። እንግዲህ ያ ያው ራሳችን ተላልቆች ነን እንግዲህ እንዳልኩ በእድሜ ገፋ ነን። ስጋው ደግሞ አልሳን ወሰድ የውል ወደ አምስት ወራ አካባቢ እየተጠጋ ነው ነው ቤታችን ያለን ግዴታ የመንግስት ትዕዛዝ ሳይሆን እኛ የራሳችንም ለእኛ ሳይሆን እኛ ያሉ ልጆቻችን እና ወገኖቻችን የሆነ እንዳንበክል ብለን ያው ከቤታ ወጥተን አናውቅም። ያው ከቤቴ ሀያ እቺ አላውቅም እንደተዘጋ ሆነ ያለሁኝ በቤቴ ቁጭ ብዬ ብዙ አልወጣም። ብቻ ዋናው ነገሩ እኔ የምፈራው እንትና ራሱ መንግስት ማጉዷል። እኔ ራሴ የሆነ ነገር እንዳልበክል ብዬ ብዙ አልወጣም ትንሽ እዚያ ከደጃፎ አካባቢ ካልሆነ በስተቀር ሌላ ቦታ አልወጣም፣ ብዙ አልሄድም። ችግር ነው አሁን። ለምሳሌ አሁን ያው እኔ ትንሽ ወገኝ ታማሚ ስለሆን ሁል ጊዜም ቁጭ ስለምል ወገኝ ተይናል። አሁን ለመንቀሳቀስ አስቸጋሪ ነው። የሆነ ልጅ ያለች አንድ ልጅ ሄዳ እያመጣች ነው እንግዲ። ብዙ አልሄድም፣ አልወጣም። እሷም ስውጣና ምስለ ምክንያቱ ትላልቆች እንዳይወጡ ብሎ መንግስትም ራሱ ጥንቃቄ እንድታደርጉ ስለአለ እኛ ብዙ አንወጣም። ብዙም የምንቀሳቀስበት ቦታ የለኝም። ርምን መሰለህ እኛ የእኛ ኃጢአት ነው እንደዚህ ያደረገው እኛ ተንኮል፣ የኛ ክፋት እግዚአብሔር እራሱ ፈርዶልን ነው እንጂ እንደዚህ ያለ ታሪክ ተሰምቶ ታይቶ የማይታወቅ ነገር። የእኛ ክፋት እኛን እግዚአብሔር አታድርጉ ያለ ግን እያደረግን፣ በእግዚአብሔር የማንገዛ ስለሆን ነው እኛ ቅጣት፣ የእግዚአብሔር ቅጣት ነው እንጂ የማንም ሰው አይደለም። እኛም ገና አልተመለስንም ከክፋታችን ከተንኮላችን። ራሳችን እንኳ እንደምታየው ራሳችን እርስ በርሳችን እየተበላለን ያልመጣን ችግር ችግር ራሳችንም እያመጣን ራሱ እግዚአብሔር ስለተቀየመ ነው። በፈጣሪ ላይ ተስፋ እንቆርጥም የሚሉት አቶ ደምለውና አቶ ነጋ ዳግም ሁሉም ነገር ወደ ቦታ ይመለሳል። እንደ ከዚህ በፊቱ ቤተ ክርስቲያን እናስቀድሳለን፣ ተገናኝተን ከወዳጅ ዘመድ ጋር እንጫወታለን። ለሰው ያስቸግረው ይሆናል እንጂ ፈጣሪ የተበላሸ ለማስተካከል ሰከንዶች ይበቃዋል በሚል እምነት ነገን በተስፋ ይጠብቃሉ። አልቆርጥም። እግዚአብሔር አይቆርጠልንም፣ ቅሪለናል ብዬ አምናለው። ምክንያቱ እኛ ራሳችን የኢትዮጵያ ሕዝብ በእግዚአብሔር በሃይማኖታችን ምናምን ስለሆነ እግዚአብሔር ይቅርለናል ብዬ ተስፋ አደርጋለሁ። እኔም በአቅሜ ያህል በጀን በጦለት ና ያለሁን እ የቅርበለን በልማና በልመናን ያለ እግዚአብሔር ጋ ነገ የአዲስ ዓመት በአንድ ዋሉ ውሎ መድሃኔዓለም ከፈቀደ እኔ ቅዱስ ዮሐንስ የአዲስ ዓመት ልብስ ነጭ ልብስ ለብሼ ነጭርጭራ ርጭራ ይዤ ከወንድሞቼ ቁሜ በተስኪያን መድሃኔዓለም ላስቀድስ ደስ ይለኝ ነበረ። እሱ ከፈቀደልኝ እሱ ከፈቀደልኝ ያው ልብስ የለበሽ ነጭ ጭራ ይዤ ያው ሽበት ማለት ያው ሽበት ይዤ እዚያ ቁሜ ቁመት ማለት እዚያ ቁሜ አስቀድሼ ልመጣ ደስ ይለኝ ነበር። ጠይም ነኝ ደግሞ ይሄ ስለ ሽበት ስለ ደግሞ ጠይም ነኝ እና ይሄ ከፈቀደልኝ መድኃኔዓለም ሚካኤል አዲስ አመት ቅዱስ ዮሐንስ አብረን ልንውል እኔ እለምነዋለሁ። አሁንም ያሁንም በዚያች መቁጠሪያ እየለመንኩት ነው ምሷ ያልኩ እቺ ያለፈ አልፏል። ይሄ ወደፊቱስ እቺ ፍቀድል ነች አዲስ አመት የምትመጣ ያለሽ ፍቀድልና ባክ ቶሎ አጥፋው የበሽታ ባንተ ይጠፋል በእኛ ነው የማይጠፋ እንጂ ባንተ አንድ ቀን ይጠፋል። እያልኩት እየለመንኩት በቲቺ ያለሽ ያቅብ እና ከፈቀደውማ እቺ አስራ አምስት ቀን ብትጠፋ ምን አለው? ለእኔ ነው የሚሸግረው እንጂ ለሱ ቆይ ይሸግረው ዛሬ ሌላ ጥፍቶ ተያድራልኩ ስህተታችን የ አምስት ወርና ስድስት ወር የተለያየ ነው። ከወንድሞቻችን ልብ ይስጠና ልብ ሰጥተን ይስቲ ከዚህ ወዲያ ኮ ምን ልናረግ ነው? ከዚህ ወዲያስ መድኃኒዓለም ምን ልናስቀይመው ነው? ለሰው አስቀይመን ለሰው ለመድኃኒዓለም አስቀይመን እስቲ ከእንግዲህ ወዲያስ እንተወው። ያለፈ አልፏል። የበቀደመ ደበደ የበቀደመ ሐሳብ የበቀደመ አደረገ ያደረኩት ሳንባባል ያለፈ አልፎ ብለን እንደ አዲስ ልባችን አጥርተን እንደ ጨርቃችን አጥን ምንህል ልባችን አጥርተን ባንድ ብንቆም ይሻላል። ነው ሰው አለ ትልቅ ነው ሰው አለ ብላችሁ ለመጠየቃችሁ ደግሞ እድሜና ጤና ይስጣችሁ። ልጅነታችሁ ያስጨርሳችሁ ለሽምግልናና ለጤና ሰጥቶ ደግሞ የልጅ ልጅ የምታዩት ያርጋችሁ። ጤናችን ይስጣችሁ። እንደኛ ሽማግሌ እንደምትሆኑ ያርጋችሁ። መድሃኒ አለም ሙሉ በሙሉ ጤና ይስጣችሁ። ለኤስቢኤስ ሬዲዮ ኤልያስ ጉዲሳ فيكتوريا <applause> لا